የመላ ኢትዮጵያ አንድነት ድርጅት መኢአድ በመግለጫው በተለያዩ የአገሪቱ ክልሎች የተፈጸሙ ጎሳን መሠረት ያደረጉ ያላቸው ግድያዎችን አውግዘዋል። የመቶ አለቃ ፈቃዱ በልሁ የመኢአድ የድርጅት ጉዳይ ኃላፊ ካቀረቡት መግለጫ በጥቂቱ እናስደምጣችው። በአሁኑ ወቅት የጠፋው የሰው ሕይወትና የወደመው ንብረት የዲሞክራሲ ትግሉን መንገድ የሚያጨልምና የዲሞክራሲ ስርዓትን ግንባታ የሚንድ ወደ ደል የለት ስርዓት አልበኝነት የሚያመራ በመሆኑ የመላው ኢትዮጵያ አንድነት ድርጅት መያድ የሚከተሉትን አስቸኳይ ጥሪዎች ያቀርባል። አንደኛ ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። ሁለተኛ በኦሮሚያ ክልል በምስራቅ ሐረርጌ በጨለንቆ ከተማ ነዋሪዎች፣ በሌሎችም የድንበር አካባቢ ላይ የጅምላ ጭፍጨፋ ያደረጉ ወታደሮችና ትዕዛዙን የሰጡ አካል በግ እንዲጠየቁ ሶስተኛ በከፍተኛ ትምህርት ተቋም ግቢ ውስጥ ገብቶ የሚገኘው የጸጥታ ኃይል በአስቸኳይ እንዲወጣ። አራተኛ ማዕከላዊ መንግሥትና የክልል መንግስታት ግጭቱን ከሚያባብሱ ከማንኛውም ድርጊት እንዲቆጠቡ። አምስት ግጭቱን ምክንያት በማድረግ በጅምላ የታሰሩ ዜጎች በአስቸኳይ ጉዳያቸው ተጣርቶ ከስር እንዲለቀቁ። ስድስት በሀገሪቱ የሚገኙ ሁሉም የዩኒቨርሲቲ ተማሪዎች የሀገር ተረካቢ መሆናቸውን በመገንዘብ በመቻቻልና ተከባብሮ በመኖር የመጣውን እሴቶቻችንን ጠብቀው እንዲቀጥሉ በዩኒቨርስቲዎች ቅጥር ግቢ በብሔር መደራጀት እንዲቀር አጥብቀን እንጠይቃለን። በአገሪቱ የተከሰተው ችግር መንስኤው ምንድን ነው? ለዚህ በአማራጭነት የያዛችሁት የመፍትሄ ሀሳብ ካለ ተብሎ ከዶች ቬለ ለቀረበ ጥያቄ የድርጅቱ ምክትል ሊቀመንበር አቶ ሙሉጌታ አበበ ተከታይም ብለዋል። የችግሩ መነሻ ምንድን ነው? አንደኛ የጎሳ ፖለቲካ ከዚህ በፊት ለረጅም ጊዜ ሲነገር የቆየ ስለሆነ አድማጩም የሰለቸው ይመስለናል። እና በዘር ላይ የተመሰረተ ፌዴራሊዝም የችግሩ ዋና መነሻ ነው። ሁለተኛ የችግሩ መነሻ ነው ብለን የምናስበው በተለያዩ ቦታዎች በተለይ በከፍተኛ የትምህርት ተቋም በዘር ማንኛውም ተማሪ ሲገባ አማራ፣ ኦሮሞ፣ ሶማሌ፣ ወላይታ፣ ሲዳማ ተብሎ በዘር ስለሚደራጅ ለግጭቱ ዋና መነሻ ሊሆን የሚችለው ይሄ ነው። መፍትሄው ግን ምንድን ነው? ማንኛውም ሰው ይሄ አሁን ያለንበት ችግር የፖለቲካም የርዕዮተ ዓለምም የአብዮትም ጉዳይ አይደለም። የመኖር ያለመኖር የማንነት ጉዳይ ነው። ሰው በማንነቱ መገደል የለበትም። ሰው በማንነቱ መታሰር የለበትም። ፈልጎ ኦሮሞ የሆነ የለም። ፈልጎ ትግሬ የሆነ የለም። ፈልጎ አማራ የሆነ የለም። ፈልጎ ወላይታ የሆነ የለም። ፈልጎ ሲዳማ የሆነ የለም በማንነት መሞት የለበትም። ይሄን ደግሞ ሊያስቀር የሚችለው ምንድን ነው? አሁንም በብሔራዊ መግባባት ላይ ጠንክሮ መስራት ያስፈልጋል። አቶ ሙልጌታ አበበ አክለውም የመንግስት ባለስልጣናት የሚሰጧቸው መግለጫዎች ግጭቱን የሚያባብሱ መሆኑን ጠቅሰው ከእንዲህ አይነት ሁኔታ እንዲቆጠቡና በአገሪቱ ዘላቂ ሰላም የሚያመጣ ተግባር ላይ እንዲያተኩሩ አሳስቧል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም